Voice of a man! በቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ በአቶ ዮናታን ተስፋዬ ላይ ሽብርተኝነትን በማበረታታት በሚል በቀረበበት ክስ የጥፋተኝነት ብይን መተላለፉ ኢትዮጵያ ውስጥ ያለውን ሀሳብን በነጻነት የመግለጽና በፌስቡክ ጽሁፎችን የማውጣት መብት መታፈኑን የሚያሳይ መገለጫ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ገለጸ። የአምነስቲን የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌን ማምሻውን ሄኖክ ሰማ ግዜር አነጋግሯቸዋል። ዮናታን ጥፋተኛ የተደረገበትን ወንጀል ሚኒስትሪ ኢትዮጵያ ባል ያለውን ሀሳብን የነጻ የመግለጽ መብት የመታፈን መገለጫ ነው እና ይህ የሚያሳየው የመንግስትን የሚቃወሙ ወይም ከመንግስት የተለየ ሀሳብ የሚያራምዱ ሰዎች በኢትዮጵያ ተቀባይነት እንደሌላቸው እና ህጉንም በመጠቀም ወንጀለኛ እንደሚባሉ የሚያሳይ ነው አዲስ ነገር አይደለም ግን ደግሞ በተለይ ፌስቡክ ላይ በሚያወጣቸው የተለያዩ ተቃውሞን በተመለከተ በወጣቸው የተለያዩ ፖስቶች ምክንያት ነው የተደረገው በትክክል በአጠቃላይ መንግስት ለእንደዚህ አይነት ተቃውሞዎች ሂሶች ያለውን አቋም የሚያሳይ ኬዝ ነው እንግዲህ አምነስቲ በዛሬ ሁለት ባወጣው መግለጫ በኢትዮጵያ በፌስቡክ ላይ በተለጠፉ ጽሑፎች ተመርኩዞ በጸረ ሽብር ህጉ የተላለፈ የመናገር ነጻነትን የሚገድብ ውሳኔ ነው ያላችሁት። እንግዲህ ጥፋተኛ የተባለበት ወንጀልም ዮናታን ከአስር እስከ ሀያ አመታት ሊያሳስር የሚችል ነው። ይህንን አስመልክቶ የቀረቡበት ማስረጃዎች ምን እንደሚመስሉና ከዛ ጋር ተያይዞ እንዴት የመናገር ነጻነት ጋር እንደሚገናኝ ቢያስረዱን። ሶስት አይነት ማስረጃዎች ቀርበዋል። ግን በዋነኝነት በክሱ መሰረታዊ ተደርገው የተቀመጡት በፌስቡክ ላይ የለጠፋቸው የተለያዩ በተለይ ከዚህ ከኦሮሞ ፕሮቴስት ጋር በተገናኘ የተጠቀማቸው ፖስቶች ናቸው እና የነበረውን ተቃውሞ የሚያበረታቱ ወይም ደግሞ ተቃውሞ እንዲቀጥል የሚያደርጉ ፖስቶች ናቸው የነበሩት እና እነዚህ ፖስቶች እንግዲህ አንደኛ ተቃውሞን ማበረታታት ሽብርተኝነት ብሎ የሚያስፈርግ አይደለም። ብዙዎቹ ሰላማዊ ተቃውሞን የሚያበረታቱ ናቸው። በዋነኝነት የቀረቡት እነዚህ የፌስቡክ ፖስቶች ናቸው። መብትህን ተጠቀም፣ ወይም ሬዚስታርክ መብትን አስከብር እንደዚህ የሚሉ ፖስቶች ናቸው እና በአጠቃላይ ፕሮቴስቱን የሚያበረታቱ ረ የተጀመረውን ፕሮቴስት የሚያበረታቱ እንዲቀጥል የሚጠይቁ ነገሮች ነበሩና እና እነዚህም ሽብርተኝነትን እንደማበረታታት አድርጎ ያው ህጉ ላይ የተቀመጠው የሽብርተኝነት ማበረታታት የሚለው ነገር በጣም ሰፊ ነው። ብዙ ነገሮችን ኢንክሉድ ሊያደርግ ይችላል ና በዛ መሰረት ነው የተደረገው እና አንደኛ ህጉ ራሱ አንቀጽ ስድስት የጸረ ሽብር አዋጁ ራሱ በጣም ሰፊ ነው ኦቨርድሮድ ነውና የሀሳብ ነጻነትን አርቢትራርሊ የሚገድብ ነው። አሁን ደግሞ በዚህ በዮናታን ኬዝ ላይ የተጠቀሙበት የተጠቀመበት መንገድ ይሄንን የሚያረጋግጥ ነው እና ከአስር አመት እስከ ሀያ አመት የሚያስገባ እንጀላ ስ እንግዲህ ፌስቡክ ላይ በተለጠፉ ሀሳብን የሚገልጹ ነገሮች ማለት ነው እና የወንጀሉ ሰፊ ከመሆኑም በተጨማሪ ደግሞ የሚያስከትለው ቅጣት ራሱ በጣም ትልቅ ነው። አቶ ፍሳሐ የስራ ባልደረባዎት ሚሸል ካጋሪ የምስራቅ አፍሪካ አፍሪካ ቀንድና እንደዚሁም የታላላቅ ሀይቆች የአምነስቲ ምክትል ስራ አስኪያጅ ይህንን ውሳኔ በዛሬው ዕለት በጣም አሳፋሪና የፍትህ መዛባት የታየበት ብለውታል። እንግዲህ በአጠቃላይ አምነስቲ ለኢትዮጵያ መንግስት የሚያቀርበው ጥሪ ምን እንደሆነና አጠቃላይ የሆነው ሁኔታውን ያለውን ግምገማችሁን ቢያክሉልን በዚህ አጋጣሚ። እንግዲህ ያው ዮናታን ብቻ አይደለም በዚህ በጸረ ሽብር አዋጁ ሀሳቡን በመግለጹ በአንድ ወይ በሌላ መንገድ ከመንግስት የተለየ አቋም በማራመዱ የታሰረም የተፈረደበትም ያለው ሌሎችም አሉና እነዚህም በአጠቃላይ እንደ የህሊና እስረኞች እንቆጥራቸዋለን የእነ በቀለ ገርባም ኬዝ አለ የዶክተር መራራ ጉዲና ኬዝ አለ ሌሎቹም የአማራ ክልል እንደዚህ የታሰሩ ሰዎች አሉ እና ይሄ መንገድ ብዙ የሚያስኬድ አይደለም እና እነዚህ የህሊና እስረኞች መፈታት አለባቸው የሚለው ነገር አለ ሁለተኛ ህግንና ህገ መንግስታዊ ተቋማትን በመጠቀም መብቶችን ለመገደብ የሚደረገው ነገር ብዙ አያስኬድም። ባለፈው አመታት ምንዳየ ነው? በስተ መጨረሻ ገንፍሎ የወጣ የህዝብ ተቃውሞ ነው ያመጣውና ለሀገሪቱም ለመንግስቱም ቢሆን የሚበጅ አካሄድ አይደለም እና ቆም ብሎ ማሰብ እና እንዲያውም መብትን ባከበረ መልኩ ነገሮችን ለመፍታት መሞከር ነው የሚሻለው እንጂ ሰዎች በየፌስቡክ እና በሌሎች መንገዶች የሚገልጿቸውን ሀሳቦች እየተከታተሉ ነገሮችን ለመቆጣጠር መሞከር አይቻልምም። የሚያዋጣም መንገድም አይደለምና ለሀገሪቱ ምን ይረጃ ኢትዮጵያ የተቀበለቻቸውን የሰብአዊ መብት ህጎች በከበረ መልኩ ነገሮችን ማስኬር እንደሆነ ነው የምናምነው። አቶ ፍስሃ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ መረጃ አጠናቃሪና ተመራማሪ ለሰጡን ማብራሪያ አመሰግናለሁ። እሽ አመሰግናለሁ። ለሰጣቸው ይደል